ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሽታቸዋል። ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ሐሙስ ጥር 28 ቀን 2007 ዓመተ ምህረት ነው። ሰለሞን ክፍል ያስተናግዳለሁ። ዳንኤል ብራውን ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና እንስማ። ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችው ዜናውን የማሰማችው ሰለሞን አባተ ነኝ። የናይጄሪያ ነውጠኛ ቡድን ቦኮ ሃራም ተዋጊዎች መንደሮቿን ከወረሩባት ከትናንትና ውለት ወዲህ ቢያንስ ዘጠና አንድ ሰዎች መግደላቸውን ካሜሩን አስታወቀች። የካሜሩን የመከላከያ ሚኒስትር ኤድጋን ኤድጋር አሌንጎ ለቪኦኤ በሰጡት ቃል ፎቶኮል በምትባለው የድንበር ከተማ አቅራቢያ ከቦኮ ሃራም ተዋጊዎች ጋር በተካሄደ ግጭት ስድስት የካሜሩንና አስራ ሶስት የቻድ ወታደሮች ተገድለዋል ብለዋል። ቢያንስ አምስት መቶ ሰዎች መቁሰላቸውን የተናገሩት ሚኒስትሩ አብዛኞቹ ቁስለኞች ወደ ሆስፒታል ባለመወሰዳቸው የሞቱት ሰዎች ቁጥር ሊጨምር እንደሚችል አስረድተዋል። ጽንፈኛው ቡድን ክልላዊ አደጋ ደቅኗል የሚለው ስጋት አሁን አይሎ ባለበት ወቅት ቻድና ካሜሩን ሰራዊቶቻቸውን አዝምተዋል። ቻድ ማክሰኞ ፎቶኮል ከተማ ውስጥ ኃይሎቿ ቦኮ ሀራም የሰነዘረውን ጥቃት መክተው ተዋጊዎችን ማባረራቸውን መግለጿ ይታወሳል። የአልቃይዳ የየመን ቅርንጫፍ ከፍተኛ አዛዡ ሃሪድ አልናድሃሪ በዩናይትድ ስቴትስ የአየር ድብደባ መገደሉን አስታወቀ። አቃፕ በሚል ምሕፃር የሚታወቀው የአረብ ልሳነ ምድር አልቃይዳ ትዊተር ላይ ባወጣው መግለጫ በደቡባዊቱ የየመን ክፍለ ሀገር ሻቧ ውስጥ ናድሃሪ ከሌሎች ሶስት ታጣቂዎች ጋር የተገደለው ባለፈው ሳምንት ውስጥ በመኪና እየተጓዘ ሳለ እንደሆነ አመልክቷል። ይህ በቅርብ ቀናት ውስጥ ለሁለተኛ ጊዜ የተካሄደ የአየር ጥቃት ሲሆን የመን ውስጥ በድሮኖች ድብደባ የምታካሄደው ዩናይትድ ስቴትስ ብቻ መሆኗ ተገልጿል። የአቃፕ የሕግና የሃይማኖታዊ ጉዳዮች አማካሪው ናድሃሪ በቅርቡ ፈረንሳይ ዋና ከተማ ፓሪስ ውስጥ በሻርሊ ኤብዶ ጋዜጣ ባልደረቦች ላይ የተፈጸመውን ግድያ ሲያሞግስ በቪዲዮ በቅርቡ ታይቶ ነበር። ኢስላሚክ ስቴት ቡድን ይዞት የነበረውን የጦር ጄት አብራሪያቸውን ከነ ሕይወቱ አቃጥሎ ከገደለ በኋላ በቡድኑ ላይ በሚካሄደው ጦርነት ውስጥ ዮርዳኖስ ሚናዋን አጠናክራ እንደምታሳድግ ንጉሥ አብዱላ አስታወቁም። አይሲልን ለማሸነፍ የዮርዳኖስ መንግስት ከዓለም አቀፉ ጥምረት ጋር እጅግ በቀረበ ትግግዝ እንደሚሰራ አንድ የመንግስቱ ቃል አቀባይ አመልክተዋል። ንጉሥ አብደላ በተገደለው አብራሪያቸው ሙአድ አልካሳቢ ሐዘን ላይ ለመገኘት ቤተሰቦቹን ዛሬ የጎበኙ ሲሆን የዮርዳኖስ የጦር ጀቶችም የመጀመሪያውን ተከታታይ የአየር ድብደባ ዘመቻ ዛሬ መክፈታቸውና በርካታ ድብደባቸውን ማድረሳቸው ተዘግቧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እና የኢራኑ አቻቸው ጃቫድ ዛሪፍ ስለ ኢራን የኒውክሌር መርሃ ግብር ለመወያየት የፊታችን ቅዳሜ ሚኒሽ ጀርመን ውስጥ ይገናኛሉ። ዛሬ ከፍተኛ የአሜሪካ ውጭ ጉዳይ መስሪያ ቤት ባለስልጣናት ይፋ ያደረጉት ውይይት ባለፈው ወር በተመሳሳይ ርዕስ ላይ ሁለቱ መሪዎች ያካሄዱት ስብሰባ ተከታይ ነው ተብሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዩናይትድ ስቴትስ ለምስራቅ ዩክሬን ግጭት ዲፕሎማሲያዊ መፍትሄ እየፈለገች መሆኑን ገለጡ። ሆኖም የሩሲያ ታንኮችና ተዋጊዎች ድንበር እየተሻገሩ ሲገቡ አይናችንን ጨፍነን መቆየት መቀመጥ አንችልም ሲሉ የውጭ ጉዳይ ሚኒስትሩ አክለው አስገንዝበዋል። ሚስተር ኬሪ ይህን ያስገነዘቡት ዛሬ ሐሙስ ኪየቭ፣ ዩክሬን ዋና ከተማ በዩክሬኑ ፕሬዚደንት ከዩክሬኑ ፕሬዚደንት ፔትሮ ፖሮሼንኮ ጋር ተገናኝተው ከተወያዩ በኋላ በሰጡት ቃል ነው። ዩናይትድ ስቴትስና አጋሮቿ ሩሲያን በምስራቅ ዩክሬን የሚዋጉትን ተገንጣዮች በጦር መሳሪያና በተዋጊ ትረዳለች በማለት ይወነጅሏታል። የሩሲያ መንግስት እሱን ያስተባብላል። ክሱን ያስተባብላል። ይቅርታ። ትናንት ማለዳ ላይ ታይዋን ውስጥ በተከሰከሰው የመንገደኞች አይሮፕላን ሳቢያ የደረሰው የሞት መጠን ወደ ሰላሳ አንድ ማደጉ ዛሬ ተገልጿል። በፍለጋ ላይ የተሰማሩ ቡድኖች እስካሁን እንደጠፉ ናቸው የተባሉ አስራ ሁለት ሰዎችን ለማግኘት እየጣሩ ናቸው። የትራንዝኤዥያ ንብረት የሆነው አይሮፕላን ከታይፔዩ ዞንሽን አይሮፕላን ጣቢያ እንደ ተነሳ በደረሰበት እክል ምክንያት በአቅራቢያው በሚገኘው ኪሉንግ ወንዝ ላይ መውደቁ በቪዲዮ ተይዞ ታይቷል። አይሮፕላኑ ሞተሩ መስራትን እንዳቆመ አብራሪው አደጋው መድረሱ ከጥቂት ሰኮንዶች በፊት መልእክት አስተላልፎ እንደነበረ የበረራ ተቆጣጣሪዎች ተናግረዋል። ከአደጋው በአስገራሚ ሁኔታ በሕይወት የተረፉ ቢኖሩም 48 ሰው መሞቱ እስካሁን ተረጋግጧል። የፊሊፒንስ ፖሊስ በቅርቡ በደቡባዊቱ ሚንዳናዎ ደሴት ባካሄደው አሰሳ ወቅት በወሰደው እርምጃ የተገደለው ሰው በእጅጉ ሲፈለግ የነበረ የአንድ የነውጠኛ ቡድን ከፍተኛ አመራር አባላት መሆኑ በህብለ ብራሄ ወይም ዲኤንኤ ምርመራ ውጤት መረጋገጡን የዩናይትድ ስቴትስ ፌዴራል የወንጀል ምርመራ ቢሮ ኤፍቢአይ አስታወቀ። የፊሊፒንስ ባለስልጣናት ባለፈው ጥር አስራ ሰባት ባካሄዱት በዚህ ወታደራዊ ዘመቻ የገደሉት ሰው የጽንፈኛ ቡድን መሪው ዙልኪፊሊ ቢንሂር መሆኑን ሲያረጋግጡ መቆየታቸው ይታወቃል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ ሰሎሞን ክፍሌ ልመልሳችሁ። ዜናዎቹን ሰማን። ከምሽቱ ሶስት ሰዓት በአምስትና በሰላሳ አንድ ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎች ይቀርባሉ። ይህ በአስራ አራት ሰላሳ አንድ መካከለኛ ሞገድ በአማርኛ የሚተላልፍላቸው የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። የአንድነት ለፍትህና ለዲሞክራሲ አባላት የነበሩ አሁን የሰማያዊ ፓርቲን ለመቀላቀል ሰነዶችን እየፈረሙ ናቸው። አንዳንድ የአመራር አባላትን የጨመረው ይህ እርምጃቸው ለጀመሩት ህጋዊና ሰላማዊ ትግል ተገቢ አማራጭ ነው ብለዋል። የሰማያዊ ፓርቲ መሪዎችም ህጉ በሚፈቅደው መሰረት የአባልነት ማመልከቻቸውን መቀበላቸውን ይናገራሉ። መለስካቸዋማ ዝርዝሩን ይዟል ትናንት አመሻሹ ላይ በሰማያዊ ፓርቲ አማካይነት በተዘጋጀው ጋዜጣዊ መግለጫ ላይ ተገኝተው ለሰማያዊ ፓርቲ አባልነት የሚያበቃቸውን ቅጽ ከሞሉና ከፈረሙት መካከል የምርጫ ቦርድ ባለፈው ሳምንት ባሳለፈው ውሳኔ ዕውቅና የነሳቸው አቶ በላይ ፈቃዱ ይመሩት በነበረው የአንድነት ፓርቲ የብሔራዊ ምክር ቤቱን በአፈ ጉባኤነት ሲያገለግሉ የቆዩት አቶ አበበ አካሉ ይገኙበታል ፈራሚዎቹን ወክለው እንደተናገሩት ዛሬ ይህንን የሰማያዊ ፓርቲ አባልነት ቅጽ ለመፈረም የመጣነው ሁሉ ፓርቲያችንን በምርጫ ቦርድና በኢህአዴግ ስለተነጠቅ ነው ሲሉ ተናግረዋል። የምርጫ ቦርድን ውሳኔ እንደሰሙም ራሳቸውን ከአንድነት ማግለላቸውን ይናገራሉ። ምርጫ ቦርድ በአንድነት ፓርቲ ላይ ያን ያክል ውሳኔ ሲወስን፣ የዛን ቀን ማታ ከአንድነት ፓርቲ ራሴን አይሶሌት አድርግ ያለነ ነበግ ላይ የዛን ቀን እኔ የአንድነት ፓርቲ አይደለሁም። ኢህአዴግ በአምሳሉ ለፈጠረው አንድነት ፓርቲ በፍጹም ኦሪጂናሉ ኢህአዴግ እያለ እሱ በአምሳሉ ለፈጠረው ኢህአዴግ አባል ሆኛ አልቀጥልም፣ አልታገልም። ይሄ የኔ እምነትም ስለሆነ ነው፣ የጓደኞች እምነት ስለሆነ ነው የመጣነው። ስለዚህ የዛን ቀን ፓርቲውን አቁመናል ወይም ከፓርቲው ራሳችንን አግለናል። ይሄው ውሳኔያችሁ የድርጅት ነው ወይስ የግል ነው ለሚለው የጋዜጠኞች ጥያቄ አቶ አበባ ካሪ የሰጡት መልስ ቁርጥ ያለ ነበር። ከጥር 21 ቀን ምሽት ጀምሮ ኢህአዴግ አፍርሷል። አፍርሶን ነው ያቶ ወገን ትዕግስት ወገን እያለ የመጣውና ጠዋት ላይ ይሄ የራሳችን ኦፒኒየን ነው የሚሆነው። እኛ የተወሰኑ ሰዎች በሀሳብ እንግባባ የትኛውን ፓርቲ ጆይን እናድርግ፣ አንድነት ማነው ሰማያዊ ፓርቲ መጣን ጆይን እናድርግ። ይሄ ይሄ የኛ የሐሳብ አንድነት ያለን ሰዎች መጣን እየተቀላቀሉ ነው። ለዚህ ነገና ተነገ ወዲያ የኛ ሐሳብ ያላቸው ሰዎች አማራጮቻቸውን ወስደው መምረጥ ይችላሉ። እኛ ግን የተሻለ አማራጭ መርጠናል። በኢትዮጵያ ፖለቲካ ስለ እናስባለን ሰማያዊ ፓርቲ ስለዚህ በዚህ ሂደት ነው የመጣ ነው። ምናልባት ስራ አስፈጻሚ ላይ የነበሩ የቀድሞ ስራ አስፈጻሚዎች የራሳቸውን ውሳኔ ወስነው ወደሚፈልጉት ፓርቲ ቤሄዱ የራሳቸው ጉዳይ ነው። እዚህ እጅ ጠምዝዞ የሚያመጣ የለም አለ ልታገል የመጣሁት በራሴ ፈቃድ ስለሆነ ቀደም ሲል በፓርቲው አመራር በማህበራዊ መገናኛ ብዙኃን አማካኝነት ምርጫ ቦርድ ባለፈው ሳምንት በሁለቱ ፓርቲዎች ማለትም በመላው ኢትዮጵያ አንድነት ድርጅትና በአንድነት የዴሞክራሲና ለፍትህ ለፍትህ ፓርቲ ያስተላለፈው ውሳኔ በኢትዮጵያ የመድብለ ፓርቲ ስርዓት አቁቶለታል የሚል መልእክት እንዳስተላለፈ በመጥቀስ ይህንን በተመለከተ ያላቸውን አስተያየት እንዲሰጡም ፈራሚዎችን ወክለው ለተገኙት የቀድሞዎቹ የአንድነት አባላት ጥያቄ ቀርቦላቸው ነበረ። እንዲህ ያለ አቋም በፓርቲው አመራር ይራመዳል ብለው እንደማያምኑ ምክትል አፈው ጉባኤው አቶ ጸጋዬ አላምረው ተናግረዋል የቀድሞው አንድነት የአዲስ አበባ ሰብሳቢ አቶ ነገሰ ተፈረደኝ ደግሞ ይህም ቢሆን አንድ አቋም ነው ብለው እንደሚያምኑ እነሱ ግን እዚህ የመጡት በየግል አቋማቸው እንደሆነ በድጋሚ አረጋግጠዋል እያንዳንዱ አባላችን አዲስ አበባ የሚሆን በየክልሉ ያሉ ውሳኔ የሚያስተላልፉት በግላቸው ፎርም የሚሞሉትም በግላቸው ውሳኔውም በግላቸው ስንት እጅ ወደ ሰማያዊ ፓርቲ ይመጣሉ ቁጥሩ አይታወቅም ወደ መያድ ስንት ሄዳል አይታወቅም። አይታወቅ የመድብለ ፓርቲ ፖለቲካ አያዋጣም የሚልም መብቱ የራሱ አመለካከት ነው። እኛ ዛሬ እዚህ የመጣኑ ሰላማዊ ትግል ያዋጣል፣ በመድብለ ፓርቲ ዲሞክራሲ ትግል ያዋጣል። ይሄንን ደግሞ እውቅና ካለው ፓርቲ ጋር ሆነን እንታገላለን ብለን አምነን ነው። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት በበኩላቸው ወደ ሰማያዊ ፓርቲ ለመቀላቀል ለሚፈልጉ የቀድሞ የአንድነት አባላት ሁሉ ህጋዊ ሁኔታዎች በሙሉ የተመቻቹ መሆናቸውን ገልጸዋል። የሰማያዊ ሙሉ አባል ለመሆን በአንድ ቀን የስራ አስፈጻሚ ውሳኔ ነው የሚፈልገው። ይህንን ነገር በስራ አስፈጻሚ ደረጃ በሰፊው ስንወያይበት የቆየና የወሰነው ነገር ነው። ከአንድነት የሚመጡ አባላትን የእጩነት ጊዜ ሳያስፈልጋቸው በሙሉ አባልነት ለመቀበል ወሰነናል። ስለዚህ የሰማያዊ ሙሉ አባል ከሆነ በኋላ ደግሞ የመምረጥም የመመረጥም ህጋዊ መብቶ የተረጋገጠ ነው። ስለዚህ ባለው ጊዜ ከዚህም በፊት ተሰርተንበታል። በክፍለ ሀገር እንደነገርኳቸው አሁንም ከዚህ በኋላ ባለው ጊዜ ውስጥ ሁሉ ማንን የኛውን ሰው ብናቀርብ ይሻላል ነው እንጂ ድንበር የለም። ከዚህ በኋላ በመካከልም ይህ ጉዳይ ህጋዊ አካሄድን ለመከተል የተከናወነ ይሁን እንጂ ቀደም ብሎም ቢሆን በመላ የሀገሪቱ ክፍሎች አያሌ የአንድነት ፓርቲ አባላት ከሰማያዊ ፓርቲ ጋር በመተባበር ብዙ ሥራዎችን እያከናወኑ መሆናቸውን አቶ ይልቃል ተናግረዋል። አቶ በላይ ፈቃዱን ጨምሮ ከቀድሞ የአንድነት አመራር አባላት ጋርም በጉዳዩ ላይ ከወራት በፊት ጀምሮ በሰፊው ሲወያዩበት እንደቆዩም ይፋ አድርገዋል። አዲስ አበባ በሚገኘው ሰማያዊ ፓርቲ ዋና ጽሕፈት ቤት ውስጥ ትናንት የአባልነት ቅጽ ሞልተው የፈረሙት 11 የቀድሞ የአንድነት አባላት ሲሆኑ ዛሬ 15 የሚሆኑ አባላት እንደፈረሙም የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ለቪኦኤ በስልክ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ሁለተኛው ቅንብር እንሸጋገራለን። የአፍሪካ ህብረት የደቡብ ሱዳን ግጭት የተመለከተውን የመርማሪ ኮሚሽን ሪፖርት ማዘግየቱን አንድ ለመብት ተሟጋች ቡድን ነቅፏል። ሁማን ራይትስ ዋች የአፍሪካ ህብረት ሪፖርቱ እንዲዘገይ ያደረገውን ውሳኔ ቀልብሶ በአፋጣኝ ይፋ የኮሚሽኑን የምርመራ ውጤት እንዲያደርግ አሳስቧል። ቆንጅታዬ እንደሚከተለው ታቀርበዋለች። የአፍሪካ ህብረት የደቡብ ሱዳንን ፍትህ ጉዳይ በይደር ይዞታል ያሉት የሁማን ራይትስ ዋች የአፍሪካ ዲሬክተር አቶ ዳንኤል በቀለ ህብረቱ ይህን ማድረጉ ቀድሞውንም ለዚህ የመጀመሪያው ለሆነው የምርመራ ኮሚሽኑ ስራ ክንዋኔ ከልቡ መነሳቱን ጥርጣሬ ውስጥ ከቶታል ብለዋል። ኮሚሽኑን በሊቀመንበርነት የመሩት የቀድሞ የናይጄሪያ ፕሬዚደንት ኦልሼጉን ኦባሳንጆ ናቸው። አቶ ዳንኤል በቀለ በቅርቡ ደቡብ ሱዳን ውስጥ የተከሰተው ግጭት እጅግ የበረታ ጭካኔ ከታየባቸው ጦርነቶች አንዱ ነው። ብዛት ባለው ህዝብ ላይ ጉዳት ደርሷል። ብዙ ንብረት ወድሟል። ንብረት ስል በሺዎች የተቆጠሩ ሲቪሎች ንብረት ማለቴ ነው። ደግሞም ሰዎች በማንነታቸው በጎሳቸው ምክንያት ኢላማ እየተደረጉ ተገድለዋል። ብዙ ሺዎች ሞተዋል። ብዙ ሺዎች ከቀያቸው ተፈናቅለዋል። እንደ ኤሮፓውያን አቆጣጠር ከታህሳስ ሁለት ሺ አስራ ሶስት አመተ ምህረት ወዲህ በደቡብ ሱዳን የጦር ወንጀሎችን ጨምሮ ከባድ የሆኑ ወንጀሎች ተፈጽመዋል። አሁንም አቶ ዳንኤል በቀለ ስለዚህ እውነቱ ተፍረጥርጦ መውጣትና ለደረሰው ግፍ ኃላፊዎቹ በተጠያቂነት መያዝ አለባቸው። የኮሚሽኑ የምርመራ ውጤቶችና ያቀረባቸውን ሐሳቦች ይፋ ማድረግ ወሳኝ ነው። የሱዳን ፕሬዝደንት ሳልቫ ኪር እና የቀድሞ ምክትላቸው ሪያክ ማቻር ሰኞ ዕለት የስልጣን ክፍፍል ስምምነት ተፈራርመዋል። ብዙ የስምምነቱ ዝርዝር ገና መልክ መልክ መያዝ ቢኖርበትም የስምምነት ስኬታማ ከሆነ በመጪው መጋቢት መጀመሪያ ላይ የብሔራዊ አንድነት የሽግግር መንግስት ይመሰረታል፣ ውጊያው ያከትማል። ታዲያ የአፍሪካ ህብረት የመርማሪ ኮሚሽኑን ሪፖርት ያዘገየው የሰላም ድርድሩን ላለማደናቀፍ ይሆን? በሰላም ንግግሩ ተደራዳሪዎችና በአንዳንድ የአፍሪካ ህብረት ባለስልጣናት ዘንድ በዚያ መልክ የተወሰደ ይመስላል። እንደኛ እምነት ትክክል አይደለም። የሰላም ሂደትና የፍትህ ሂደት አንዱ ከሌላው ጋር ግንኙነት የለውም ብለን አናስብም። ፍትህን የሚያረጋግጥ እርምጃ መውሰድ አለመቻል አጥቂዎች ጥቃታቸውን እንዲያባብሱ ያበረታታል ብለዋል የሁማን ራይትስ ዋቹ ባለስልጣን። አለም አቀፉ ማህበረሰብ በደቡብ ሱዳን ፍትህ ዙሪያ እርምጃዎችን ለመውሰድ የኮሚሽኑን ሪፖርት ሲጠብቅ ቆይቷል፣ ብለዋል በደል ፈጻሚዎቹን በተጠያቂነት ለመያዝ ከሁሉም የሚሻለው ዘዴ ወይም አሰራርና አካሄድ የትኛው እንደሆነ ለመወሰን ማለት ነው። ምናልባት ለደቡብ ሱዳን የሚያስፈልጋት ደቡብ ሱዳናውያንና ዓለም አቀፍ አባላትን ያካተተ ቅይጥ ፍርድ ቤት ሊሆን ይችላል የሚለው ላይ መግባባት ያለ ይመስላል። የምርመራና የአቃቤ ሕግ ዘርፎች አሉት ለምስክሮች ከለላ መስጠትን ሁሉ የሚጨምር የፍትህ አካል መመስረት ይኖርበታል። የአፍሪካ ሕብረት በደቡብ ሱዳን ግጭት የተፈጸሙ ወንጀሎችን ተከታትሎ ሪፖርት ሲያጠናቅር ውድ የሆነ ጊዜና ሀብት ወጪ አድርጎ ሰርቷል። የጥረቱ ውጤት ይፋ ካልተደረገ ግን ይህ ነው የሚባል ጠቀሜታ አይኖረውም ሲሉ የሰብአዊ መብቱ ድርጅት ባለስልጣን አሳስበዋል። በመጨረሻም አድማጮች፣ ባለፈው ሳምንት መጨረሻ የኢትዮጵያ ብሔራዊ የምርጫ ቦርድ በመኢአድና አንድነት ላይ ተመሳሳይ ውሳኔ ማሳለፉ ይታወሳል። በሁለቱ ፓርቲዎች አመራር አባላት መካከል ተቀናቃኝ ቡድኖች ተፈጥረዋል በሚል ቦርዱ ህጋዊ ነው ላለው ቡድን የእያንዳንዱን ፓርቲ አመራር እንዲይዝ እውቅና ሰጥቷል። በአንድነት በኩል ፓርቲውን እንዲመራ እውቅናውን ከወዲሁ ያገኘው የአቶ ትዕግስቱ አወሉ ቡድን መሆኑም ታውቋል። የዛሬው የዲሞክራሲ በተግባር ዝግጅት እንግዳችን አቶ ትዕግስቱ አወሉ ይሆናሉ። መለስካቸው አማሃ ጋር በአዲስ አበባ ቆይታ አድርገዋል። እንግዳችንን አቶ ትዕግስቱን በመጀመሪያ የጠየኳቸው በቦርዱ ውሳኔ የተሰማቸውን ስሜት እንዲያካፍሉን ነበረ። የተሰማኝ ስሜት እኛ ከሄድንበት የህግ አግባብ ተጣጥሞ መወሰኑ ነው። ከዚ የተለየ ሊሰማኝ የሚችለው ነገር የለም። ምክንያቱም የግል ደስታ አይደለም፣ ይሄ ተቋም ነው። ተቋሙ አመራር አልነበረውም። በእውቅና ያገኘ አመራር፣ ሁለት ወገን እውቅና እንዲያገኝ ሲንቀሳቀስ ነበር። ይህ የራሱን ጠቃላ ጉባኤ አካሄደው፣ አሁን ይሄኛው ጠቃላ ጉባኤ ህጉን ተከትሎ የተፈጸመ ነው ብሎ መወሰኑ ከህጉ ጋር የተገናዘበ መሆኑን ብቻ ነው ላረጋገጥ የምችለው። አሁን እንዳሉት በምርጫ ቦርድ ውሳኔ መሰረት እውቅና የተነፈገው ቡድን በእርሶ ቡድን ተቃራኒ የቆመ ቡድን ማለት ነው። የአንድነት አባላት ሙሉ በሙሉ ምናልባት እንደው ጥቂት ካልሆነ በስተቀር አብዛኛው አባላት የኔ ደጋፊዎች ናቸው የሚል አባባል ነው ያለው፣ ወይንም እምነት ነው ያለው። ግብርን ማሳ ለማሳየት ይችላለሁ ብሎ ከዚ በፊት በተጠሩት ጉባኤዎች ሁሉ መጨረሻ ላይ ጥር ሶስት ቀን መሰል የተጠራው ጉባኤ ሁሉ አብዛኛዎቹ እንደተገኙ ያሳያል። ይሄ እንደ ማሳያ አድርጎ ነው የሚያቀርበው እና በተለያየ ጊዜም ጠቅላላ ጉባኤ በሚጠራበት ጊዜ ሁሉ ይመጣሉ እርስዎ ከዚህ አኳያ የለም ይሄ ትክክል አይደለም የኔም መራብ ቡድን ነው በትክክል የአንድነትን አባላት የያዘ ብሎ ነው የሚነግሩ። እንዴት ነው ይሄ መገለጫው? ጉባኤ ከሆነ እኛም ጋር ተመሳሳይ ሁኔታ ነው ያለው። አሁን ባለፈው ጉባኤ ሁለት መቶ አካባቢ ድምፅ ያለው ወደ መቶ ዘጠና ሶስት ከዛ በላይ ደግሞ በእንግድነት የተቀመጠ እንደዚሁ ከፍተኛ ቁጥር ያለው ጉባኤ ተሳታፊ ነው የነበረው እና ይሄ ምናልባት ብቸኛ ማሳኛ ሊሆን አይችልም። ሌላው በመዋቅር ደረጃ እየሰራ ነው ያለ ነው። ሁለት የተከፈለ አባል አይደለም ያለው፣ በመዋቅር ውስጥ የታቀፈ አባል ነው ያለው በተለይ ከአመራሩ ላይ ያለው አመራር ውዝግብ ተፈጠረ። ያ ውዝግብ እውቅና ያገኘው ክፍል አለ። እውቅና ያገኘው ክፍል ይዞ ነው የሚቀጥለው። እነሱም ቢሆን እውቅና ካገኙ ያን ይዞ ነው የሚቀጥሉት የነበረው እንጂ ለሁለት የተከፈለ በተለያየ አይነት ፋክሽን የተፈጠረበት ሁኔታ የለም። ስለሌለ እኔ ይህን ሕግ ደጋፊ ያለኝ ምናለኝ የሚያስችለው ግራውንድ የለም። የሞራልም የሕግም ግራውንድ የለውም በእነሱ አገላለጽ እንደሆነ እንዲያውም በአሁኑ ጊዜ ምርጫ ቦርድ በትክክል በእኛ ተቃራኒ ለቆመው ቡድን የሚሰጥ ከሆነ ያ ቡድን የሚወስደው አንድነትን ሳይሆን የአንድነትን ሬሳ ነው የሚል አባባል ነበረ። ከዚህ አኳያ የእርሶ አስተያየት ምንድን ነው? ይሄ ጥሩ ብኞት አይመስለኝም። ሬሳ ነው ሬሳ አይደለም። እኔ ህያው ህይወት ያለው አንድነት ነው እጀምረ ያለሁት። አሁን ከሰጠኝ ድር ጀምሮ ህይወት ያለው አንድነት። እነሱ ከመነሻው ይሄንን ሳቦታጅ ሲጠነስሱ ይሄንኑ ሬሳ ለማምጣት ነበር። ግን መግደል አልቻሉም። አንድነትን ለመግደል ነበር የተነሱት። አንድነትን አገደሉትም። ስለዚህ ከራሳቸው ተግባር ተነስተው ነው ሬሳ ሞቷል እያሉ ያሉት። ስለዚህ በዚህ ሁኔታ አንድነት ሊገለጽ የሚችላል፣ በእነሱ አንደበት፣ በሚናገሩት አንደበት አንድነት እነሱ አሁን አንድነት አባሎች ናቸው። ካልፈለጉ አባል መሆን አይችሉም። ከወጡ የራሳቸው ጉዳይ ነው። ዞሮ ዞሮ አንድነት በመዋቅሩ ተደራይቶ አንድነት ያለበት ሁኔታ ነው ያለው። ይሄን እንዳቆፈልጋል ሬሳም አይደለም። ሁላስማ እነሱ የሚሉት ሬሳ ነው የሚሉት እንግዲህ የአንድነት አባላት ከነሙ ሁሉ ሐሳባቸውና ፍላጎታቸው ከእርስዎ ቡድን ጋር እንደማይሰለፉ ለመግለጽ ነው ያሉት። ይሄ መኝዮታቸውና ሲሰሩት የነበረው የፖለቲካ ሻጥራቸው ነው። ይሄ ግን አልተሳካላቸው። ምን ነበረ የሰሩ እስቲ? ምንድነው በብነው አልተሳካላቸው? ታማጥላቸው ምንድነው ማለት ነው? ምንድነው እሱ እነሱ ሲሰሩት የነበረው አሁን እንዳሉት አሻጥሩ ምን ነበረ? አንድ ብለው ፕሮጀክት ይችላሉ። በሚገባ አሻጥሩን በተለያዩ ሚዲያዎች ገልጫ ገልጫለሁ። ከመነሻው የእነሱ ሴራ ኢንጂነር ግዛቸው ከተመረጠበት ጀምሮ የአንሰራራ ሴራ ነው። በቡድን ወጡ፣ በቡድን እንደገና ደግሞ አሻጥር ሰማን ነው ሳቦታች ሰርተው ተመለሱ። ይሄ አንድ ተግባራቸው ሆነው ምንድን ነው ያደረጉት ማለት ነው በቡድን ሲወጡ? አዎ የኢንጂነር ግዛቸውን አመራር ለማዳከም ያደረጉት እንቅስቃሴ ነበረ። ያንን ማዳከም ብቻ አይደለም ስሙንም ጥላሽ ሲቀቡት የነበረበት ሁኔታዎች የነበረ በተለያየ ሚዲያዎች፣ በቡድን አምስት ሰዎች ማለት ነው ወይ አምስት ወይ አራት ሰዎች፣ እነሱ ደግሞ ከውጭ ካለው የዲያስፖራው የኛ ደጋፊዎች ጋራ ከተወሰኑ አራት እና አምስት በማይሞሉ ሰዎች እዛም ሊንክ በመፍጠር የውጭውን ድጋፍ እያሳነሱ የመጡበት ሁኔታዎች ነበሩ። ወይም ደግሞ እያጨለሙት የመጣበት ሁኔታ በዚህና በሌሎች ምክንያት ኢንጂነር ግዛቸው ስልጣኑን ሲለቅ ይሄን አጋጣሚ በመጠቀም እነሱ ደግሞ ይህንን የጋራ ምንድነው የሴራቸውን አንዱ እንቅስቃሴ ሲፈጽሙት ቆዩ። ለአንድ ብቻም ቢሆን አልተሳካም። ያም ቢሆን ምክንያቱም ከተመረጠበት ጀምሮ ቅሬታዎች ደንብ ይከበር የሚሉ። እኔ ኋላ ነው ጆይን ያደረኩት በመሰረቱ እንጂ ከመጀመሪያ አልነበረም። አዎ ወደሱ መጣ አልነበረም እንደ ወደዚ ካነሱት አይቀር እና እንዲያውም በሁለተኛው ምርጫ ሲካሄድ ከእናቱ በላይ ጋር ተወዳድረው እንደነበረ ነው የሚነገረው እና አንድ ድምፅ ብቻ እንዳገኙ እሱን ድምጽ የራሱ እንደሆነ ነው የሚገልጹልን። እዚያ እና በዚያም አኩርፈው እንደወጡና ይህንን ቡድን እንደተቀላቀሉ ነው የሚነገረው። ይሄ እውነት ነው። በጣም የሚገርም ነገር ነገሩ። አሁን ሰዓት ላይ ሆኜ ይሄን ጥያቄ ልጠየቅ አይገባም። አንደኛ ይሄን ዘግቷል ቪኦኤ። ይሄን ነገር ለመግለጽ ፈለገበት ምክንያት ነገሮች እንደገና እነሱ በእነሱ አንደበት እየተነገረውን እያራገበ ለመምጣት ካልሆነ በስተቀር ይሄ ጥያቄ ልጠየቅ አይገባኝም። ለዚህ መልስ ሰጥቻለሁኝ። ባልጸደቀደም በተደረገው ውድድር ውስጥ እነሱ በሰሩትም ሴራ በላይ ሊመረጥ ይችላል። በዛ ውድድር ውስጥ እኔ መጥለቁን ስለማ አለመጥለቁን ስለማላውቅ ተወዳደር ያለው ችግር ምን ነው? የተሻሻለ ይሄ ሁለት ሺህ ስድስት ደንብ አልጸደቀም። አለመጥለቁን ያወቅሁት ግን በክርክር ነው፣ ምርጫ ቦርድ ሲያሳውቅ ነው። የዛ ጊዜ ግን ተጸደቀ ነው እኔ የወሰድኩት የነበረው፣ እና ተወዳደሩት የተወዳደርኩት። ስለዚህ ይሄን ነገር ባቅ ኖሮ አልወዳደርም ነበር አልወዳደርም ነበር። ስለዚህ የምንም ኩርፊያ አይደለም። ኩርፊያ ከሆነ እስከ መጨረሻዋ ድረስ ለምን ቆየው? እስከ ሁለተኛው ጉባያቸው እንዳውም እኮ የምክትል ፖለቲካ ጉዳይ ላይ ቢነሳ ይችላል። የምን ኩርፊያ ነው? ኩርፊያ ቢሆን እኮ ዛ አውቶማቲክ መሆን ነበረበት። በዚያ መድረክ ላይ መሳተፍ ህገወጥ ነበር ማለት ነው። ኋላ ነው ህገወጥ መሆን ያወቅሁት ነው። ያው ነው እኮ። አይ ነው ነው ያው አይደለም እዛ ለስካቸው ያን ነገር ግልጽ ይሆንልህ። ያው አይደለም ማለት ህገወጥ ነው ካሉ ህገወጥ ያረጋው መካፈሉ ያለ መካፈሉ አይደለም ህገወጥ የሚያረጋው የማያረገው እርስዎ ብቻ በዛ ህገወጥ በሆነ መንገድ በተካሄደ መድረክ ተሳትፈው፣ በወቅቱ ህገወጥ መሆኑን አላረጋገጥኩም ያልኩ ነው ያለሁት። ህገወጥ አዎ፣ ለምን በሪኮግኒሽን ባላገኘ ደንብ ነው። እና ለብርጫ ወር አልቀረበም ነበር እሱ መቅረብ። ከሰባት ወር በኋላ ነው የቀረበው። አዎ፣ ያራሱ ስተት ነው። የህግ ክፍተት ይሰጣል አለው አላወቅንም፣ ማለት ነው በዛ ሰት አላወቅንም እኛ ስወዳደር። ስለዚህ

ማስተካከል የሚጠበቅብኝ ነበር። አስተካክዬ በትክክለኛው መንገድ ነው መምጣት ያለብኝ። ባሸንፍ ኖሮ አለማሸነፌ ምንም የፈጠረብኝ ነገር የለም። እኔ በወቅቱ ስለዚህ ኋላ ነው እኔ ነው ደሞ የተከራከርኩት። መጀመሪያ ይከበር ነው ያለው። ምን አልነበርኩም። በቡድን ውስጥ እኔ ሶስት ሰዎች ናቸው ጉዳዩን ያነሳው። ያን መግለጫ ግን ከሰጡ በኋላ እነዚህ ሰዎች እንደገና ተመልሰው በአንድነት ቢሮ ባለፈው ሳምንት በተሰጠ መግለጫ በሁለት ሳምንት መሰለኝ ትክክል እንዳልሆን ተገንዝበናል ይላሉ። እርስዎ ከነዚህ ሰዎች ጋር ከእነሱ መግለጫ አልሰማሁም። በመሰረቱ አቶ ዋየለ ነው ታውቃለህ? አዎ ነበር መጀመሪያ እሱ ነበረ ኋላ ደግሞ ለምን እንደተመለሰ ይሄ የአንድነት የግለሰብ መብቶች ስለሚከበር መብቱ ነው ሆኖ ማረጋገጥለት እዛም ሆነ እዚህ ዞሮ ዞሮ ግን ከሱ በኋላ ምን እዚ ጆይን ባረግም እውነቱ መንገድ ይሄ ነው ብዬ ግን ቀጥየበታለሁ መልካም አሁን አንቲ እግጥቆ ድርሱ ከእርስዎ ጋርም ሆነ ካቶ ዋየለ ስሜነህ ጋር ምርጫ ወድ የሚያደርገው ይፋዊ ግንኙነት በግለሰብ ደረጃ ነው አንድነት ስም ነው መስይ አ ከዚህ በፊትም አሁንም አሁን ማ አሁን ሊቀመንበር ነኝ። ከዛ በፊት አሁን ሊቀመንበር ከዛ በፊት ማንኛውም ደም ህግ አለ፣ አዋጅ አለ። እንኳን ያጠየ ባልጸደቀ ደንብ የተቋቋመ አመራር ቀርቶ በጸደቀ ደንብ እንኳን አመራር ቢከተስተት አለ ብሎ ካሰበ አንድም አባል ቢሆን በአዋጁ ድጋፍ አለው። ምን ለማድረግ ለምጣቦ ድጋፍ ሪፖርት ለማድረግ ከዛም ካለፈ ደግሞ ፍርድ ቤት ላይ ሪፖርት ለማድረግ ልመክሰስ። ግን ህጉ የሚለው እንደሚመስለኝ ከሆነ አንድም ፓርቲያችው ህግ መሰረት እንዲህ ያለ ችግር በአባላት መካከል ሲፈጠር፣ ወይንም ማንም እንዳሉት ማንም አባል እንት ሲል ጥያቄ ሊያቀርብ ይችላል፣ በዚያው በፓርቲው መዋቅር። ከዚያም ካለፈ ደግሞ ፍርድ ቤት ነው አይደል እንደሚለው አሰማቸውም፣ ፍርድ ቤት ነው የሚለው ማለት ነው። መጀመሪያ የህጉን ተገቢነት ህጉ ትክክል መሆኑና የእኔ ጥያቄ በፓርቲው የውስጥ ደንብ መሰረትም ሆነ። በፓርቲ ማደራጃ አዋጅ መሰረት የሚፈቀደው ወይ የሚፈቅደው እነዚህ ህጎችም ደንቦች የሚፈቅዱት አንድ በፓርቲ ውስጥ ትክክለኛ ያልሆነ ነገር ተፈጠረ በሚባልበት ጊዜ አባላት የሚሄዱባቸው መንገዶች አሉ። ይሄን ችግር ለመፍታት አይደለም። ይሄን ችግር ለመፍታት በፓርቲው ህገ ደንብ መሰረት ካልተፈታ፣ በቀጥታ መብቱ ተገፍቷል ያለ ፍርድ ቤት ነው የሚሄደው ነው የሚለው። ሌላ አግባብ ነው። ሌላ ጥያቄ ልታነሳ መች ነው። ሌላ አግባብ ነው። ይሄ በአጠቃላይ የእሱ መብት አይደለም፣ የግል መብት አይደለም። እንደ አንድ ፓርቲ አባል ደንቡን ከማስከበር አንጻር የተነሳ ጥያቄ ነው። የግል መብት ለምሳሌ አሁን አላግባብ ከአባልነት ብታግደው፣ ፍርድ ቤት ሄዶ አባልነቱን ሊያስከብር ይችላል። በዛኛው እኔ እኮ እንዴት ነው መለስካችሁ ወደ እኔ የምታመጣው? እኔ እኮ ያንድ ወር እኮ እድሜ ነው ያለኝ ከመነሻው እኮ አይደለም። እኔ ታዲያለም ኖ እውነት መንግስት ያላችሁ ተከትያቸዋለሁ። ይሄን መታሰብ ያለበት አዎ። ስለዚህ ምን ማን ማን ማን ማን አዳምጠኝ። መጀመሪያ መለስካቸው ጥያቄ አልተመቸኝም። የማይመቸኝ የሆነ ነገር ከዛ ባያዝ የሆነ ነገር ያለ ይመስላል ይሄ ደጋግመህ የምትነግረኝ ነው የመለስኩትን ነገር ነው የምትነግረኛለሁ። የምጠይቀኛለሁ የመለስኩትን መለስኩትን ማለት ምንድን ነው? እኒህ ሰዎች ከአባልነት አግደው አይደለም ጥያቄ ያቀረቡት በፍርድ ቤት መክሰስ የሚችሉ ያ ሲሆን ነው። አሁን ግን ደንቡ ራሱ ትክክል አይደለም፣ አላግባብ ነው ምርጫው የተካሄደው ብለው አቋም መያዝ ግን እንደ አባል መብታቸው ነው። ያንን መብታቸውን ግን የበለጠ ሊያጠናክር የሚችል ቀጥሎም ፍርድ ቤት የሚያስኬድ ከሆነ ሄደው መፈተሽ ያለባቸው በአዋጁ እዚያ ያለውን አዋጁ የሚያስፈጽመውን አካል አነጋግረው ይሄ አዋጣ ላያዋጣ ማለት ነበረባቸው። ሲያዩት ግን በትክክል ሕገወጥ የሆነ አመራር መፈጠሩ ራሱ ምርጫው በጽሑፍ አረጋገጠ። ለአንድነት ማለት ነው ለአንድነት ጽሕፈት ቤት ያንን ይዘው ነው እንግዲህ ከዛ በኋላ ነገሮችን እያሰፉት እውነቱን እየገለጹ ሶስት የነበሩ ሰዎች ይሄ ዛሬ ጉባኤ የሆኑ ጭራሹኑ አመራር ተፈጥሮለት እውቅና ያገኘው ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየው ሰለሞን ኩሌነኝ ፕሮግራሙን ይመራልን ዳንኤል ብራውን ነው። መልካም ምሽት። Thank you Ka kılmam ka kılmam dumbla, ka kezansın ayı aynı aynı